የቤኒሻንጉል ጉሙስ ክልል ጸጥታ ምክር ቤት በመተከል ዞን ስር ያሉት አራት ወረዳዎች በጊዜያዊ ኮማንድ ፖስት እንዲመሩ መወሰኑን አመልክቷል። በክልሉ ርዕሰ መስተዳደር የሚመራው ይህ የጸጥታ ምክር ቤት የክልሉ ጸጥታ መዋቅሮችን የፌዴራል ፖሊስንና ሌሎችን ያካተተ ሲሆን ውሳኔውን ያስተላለፈውም ትናንት ግንቦት 15 2011 ዓ ም አጠቃላይ ሀገራዊና ክልላዊ የጸጥታና የሰላም ሁኔታን ከገመገመ በኋላ መሆኑን በመግለጫው ምክር ቤቱ አመልክተዋል። የጸጥታ ምክር ቤቱ ግጭቱን ለማስቆምና የአካባቢውን የሰላም ሁኔታ ወደነበረበት ይመልሳል ያላቸውን አራት ውሳኔዎችንም አስተላልፈዋል። ውሳኔውም ግጭቱ ከተቀሰቀሰባቸው የቤኒሻንጉል ጉሙዝ እና አማራ ክልላዊ ዋሳኝ አካባቢዎች ከተፈቀደላቸው የጸጥታ አካላት ውጭ የጦር መሳሪያም ሆነ ሌሎች የተከለከሉ ያላቸውን መሳሪያዎች ይዞ መንቀሳቀስን ያካትታል። ይህን ጉዳይ አስመልክቶ የቤኒሻንጉል ጉሙዝ ክልል የሰላም ግንባታና ጸጥታ ቢሮ ኃላፊ አቶ አበራ ባያታ ተከታዩ ማብራሪያ ሰጥተዋል። ፈቀደላቸው አካላት ውጪ በተለይ ሚሊሻና የቀበሌ ታጣቂ ኃይል ሕጋዊም ይሁን ሕገወጥ መሳሪያዎች ይዞ መንቀሳቀስ የተከለከለ ሌላኛው በአስተዳደር ወሰኖች አካባቢ ላይ ከመከላከያ እና ከፌዴራል ፖሊስ ውጪ የክልሉ ልዩ ኃይልና መደበኛ ፖሊስ በአምስት ኪሎ ሜትር ውስጥ ብቻ ነው መንቀሳቀስ የሚችለው። ከዛ ወጥቶ መንቀሳቀስ አይችልም ማለት ነው። ሌላኛው በተደራጀ መንገድም እንበል በተናጠል ወደ አዋሳኛ ክልል ወጥቶ ጥቃት ለማድረግ ሲደረጉ ሙከራዎች ናቸው ነው ውሳኔዎቹ ያስተላለፍ ነው። እንግዲህ እነዚህ ውሳኔዎች ለጋራ ሰላማችን እጅግ በጣም ወሳኝና አስፈላጊ እንዲሁም ወቅታዊ መሆናቸውን ነው የጸጥታ ምክር ቤቱ አጥኖ ሰጥቶ የገመገመው እና በየደረጃ ያለው የጸጥታ መዋቅርም በዚህ የግዛዊ ኮማንድ ፖስት የተቋቋመባቸው አራት የመተከል ዞን ወረዳዎችም በዚህ የተላለፉ ውሳኔዎችም በትክክል ዲሲፕሊን እንዲከታተሉ እንዲያስፈጽሙ አመራር ተሰጥቷቸዋል ማለት ነው። የኮማንድ ፖስቱ የቆይታ ጊዜን በተመለከተም የአካባቢው የጸጥታ ሁኔታ እስኪሻሻል ይቆያል ያለው ምክር ቤቱ በግጭቱ ምክንያት ከመኖሪያ ቀያቸው የተፈናቀሉ አካላት ወደ ነበሩበት እንዲመለሱና እንዲቋቋሙ ለማድረግ የተጀመረውን ጥረት ሁሉም የህብረተሰብ ክፍል በቅርበት እንዲደግፍና የአካባቢው ሰላም ቀድሞ ወደ ነበረበት ሰላማዊ ይዞታው እንዲመለስ ከክልሉ መንግስትና ከጸጥታ ኃይሎች ጋር ይበልጥ ተቀራርቦና ተቀናይቶ መስረት ይጠበቃል ሲል በመግለጫው አካተዋል።